የኢትዮጵያ ሰብአዊ መብት ኮሚሽን የመጓጓዣና የጸጥታ ችግር በአገሪቱ በተለያዩ ክፍሎች የሚፈጸሙ የሰብአዊ መብት ጥሰቶችን ለመመርመር የሚያደርገውን ጥረት እንዳከበደው ኮሚሽነሩ አስታወቁ ይላል። በትግራይ ክልል የተፈጸሙ የመብት ጥሰቶችን በተመለከተ ገለልተኛ አካላቱ ዘገባዎቻቸውን ከማውጣታቸው በፊት ሌሎች ወገኖች ድምፃቸውን ይፋ ባያደርጉ እንደሚሻልም ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ተፈጽመዋል የተባሉ የመብት ጥሰቶችን የሚያጠራ ቡድን እንደሚልክ ማስታወቁን በተመለከተ ያወጣውን መግለጫ መሰረት በማድረግ ለኮሚሽነሩ ለዶክተር ዳንኤል በቀለ ጥያቄ አቅርቤላቸው ነበረ። ጥያቄ፣ ከኮሚሽኑ ኃላፊነት አኳያ ይህ እርምጃ አልዘገየም? ይሄ በአማራ ክልል ብቻ ሳይሆን በአማራን በአፋር ክልልን እንዲሁም በኦሮሚያ ክልልም የተለያየ ቦታ ከግጭት ጋር የተያያዘ ብዙ ብዙ አሳሳቢ የሰብአዊ መብት ሁኔታዎች እየተከሰቱ ነው እና እነዚህ ቦታዎች ላይ በሙሉ በተቻለ ፍጥነት ለመድረስ ፍላጎት አለን፣ ጥረት እናደርጋለን። ግን የአቅም ውስንነት በአንድ በኩል ይገድበናል፣ በሌላ በኩል በአካባቢው ያለውን የፀጥታ ሁኔታ እና የትራንስፖርት እጥረት እንደ ልብ ለመጓዝ ችግር ይፈጥርብናል። ለነገሩ ይሄ መግለጫውን በቅርቡ አወጣን እንጂ እኛ ዜናው ከተከሰሰበት ጊዜ ጀምሮ ወደዛ አካባቢ ቲም ማስተማራት ጀምረን ነበረ። ነገር ግን በ ጸጥታ ሁኔታ ከመንገድ ስለተመለሱ አሁን በድጋሚ ነው ሌላ የባለሙያዎች የምርመራ ቡድን ደግሞ እንዲሄድ እያደረግን ያለ ነው። በተመሳሳይ ወደ ኦሮሚያ ክልልም ወደ አፋር ክልልም ወደ ሱማሌና አፋር ድንበር አካባቢም እንዲሁ የተለያየ ቦታ እያስተማራን ያለው ቡድን አለ ለመከታተል። ግን እነዚህ የገለጽኳቸው የጸጥታ ሁኔታና የእኛም የአቅሙ ስንነት እንደፈለግነው መጠን በፈለግነው ፍጠን ፍጥነት ለመንቀሳቀስ እንቅፋት ይፈጥርብናል። የአሁኑ ይሄኛው ቡድን የላካችሁት ቤት ቤት አካባቢዎች ነው ትኩረቱ የሚሆነው የአፋርና የአማራ ክልልን አካባቢ አፋር እስከ ቅርብ ጊዜ ድረስ የአየር አገልግሎትም ለተወሰነ ጊዜ ተቋርጦ ስለነበረ የመንገድ ትራንስፖርቱም የጸጥታ ሁኔታ አሳሳቢ ስለነበረ እንደ ልብ ለመንቀሳቀስ አሁንም አስቸጋሪ እንደሆነ ነው ያለው። ግን ሙከራ በማድረግ ላይ ነው ያለ ነው የአፋ የአማራ ክልልንም ከዛሬ ጀምሮ በሁለት መስመር የሚሄድ የምርመራ ቡድን አለን እና በአካባቢው ተገኝተን የተሟላ ምርመራ ለማድረግ እድል እናገኛለን ብለን እናስባለን። ጦርነቱ በትግራይ ክልል እንደተጀመረ የደረሱ የሰብአዊ መብቶች ጥሰቶችን በተባበሩት መንግስታት የሰብአዊ መብቶች ጉዳይን ከሚመለከተው አካል ጋራ ለማጣራት የጀመራቸው ስራ ነበረ። ያ ከምን ደረሰ ለመሆኑ? ምርመራው በመካሄድ ላይ ነው። ተባበሩት መንግስታት ጋራ ወደዚህ ምርመራ ስራ ውስጥ ስንገባ ስራውን እንመራበት ዝርዝር መመሪያ እና ደንብ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራሉ መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ የሚቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። አሁንም ዛሬም በማናገር ምቀት ጭምር ይሁ አዲስ አበባ ከተማ ውስጥም የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ በአዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው። አንዳንድ ምዕራባውያን መንግስታት በዚህ አካባቢ ተፈጽሟል በሚባሉ የሰብአዊ መብቶች ጥሰት ላይ የተደመደመ ውሳኔ የሰጡ ይመስላሉ። ኮሚሽኑ ምን አስተያየት አለው? እኔ እንደሚመስለኝ በትግራይ በተከሰተው ጦርነት ብዙ አይነት ዘገባዎች ነበሩ። በሚዲያ የሚደረግ ዘገባ፣ በሰብአዊ መብት ድርጅቶች የሚደረግ ሪፖርት፣ በአክቲቪስቶች የሚደረግ ዘገባ፣ በማህበራዊ ሚዲያ የሚደረግ ዘገባ፣ በተለያየ ምንጮች ብዙ ዘገባዎች ነበሩ እና ይህ የጣምራ ከተባበሩት መንግስታት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ እንዲያካሂዱ የተፈለገው የምርመራ ስራ የጉዳዩን ትክክለኛ ገጽታ በገለልተኛ መንገድ ለማጣራትና ለማረጋገጥ ስለሆነ አሁን በተለይ ጉዳዩ የሚያሳስባቸውና የሚመለከታቸው መንግስታት፣ ሀገሮች፣ ድርጅቶች የዚህም የጣምራ ምርመራ ስራ ቢጠባበቁ ነው ተገቢ ይመስለኝ። እርግጥ የሰብአዊ መብት ምርመራ ስራ በተቻለ መጠን ቶሎ ውጤቱ እንዲታወቅ ያስፈልጋል። ግን ይህንን የመሰለ ሰፊ ስራ በሚሰራበት ጊዜ ደግሞ የራሱ ጊዜ መውሰዱ አይቀርም። ከዚህ ከሚጠበቀው ጊዜ በላይ መውሰድ የሌለበት ቢሆንም፣ በተቻለ ፍጥነት ለመስራት ጥረት እየተደረገ ስለሆነ ጉዳዩ የሚመለከታቸው ወገኖች ሁሉ የዚህ ጣምራ ምርመራ ስራ ውጤት ቢጠባበቁ መልካም ይመስለኛል። ዶክተር ዳንኤል፣ ድምፃቸውን በመገናኛ ብዙሀን የማሰማት አቅም ያላቸው መንግስትን ጨምሮ እጅግ ብዙ ኢትዮጵያውያን ከዚህ ጦርነት ጋር ተያይዞ በተፈጸሙ የሰብአዊ መብቶች ጥሰት ለሰብአዊ መብቶችና ለዴሞክራሲ ቆመናል የሚሉ ምዕራባውያን መንግስታትና ገለልተኛ ነኝ የሚሉ የሰብአዊ መብቶች ተቋማት የወሰዱት አቋም ለአንድ ወገን ማለትም ለህዋት ያደላ ነው ይላሉ። የእስከ ዛሬው የናንተ ምርመራ ውጤት ምን ያሳያል? መለስካቸውን ከአንዱ የዚህ የጋራ ስምምነታችን መገለጫ ራሱ ይህ የምርመራ ስራት እስኪጠናቀቅ ድረስ ስለ ግኝቶቻችንና ድምዳሜዎቻችን መግለጫ ሳንሰጥ ምርመራውን ማካሄድ ይገባል ብለን ተስማምከን ወደ ስራ ውስጥ የገባ ነው። ስለዚህ ስለ ግኝቶቹና ድምዳሜዎቹ መደምደሚያ መስጠት አልችልም። ሌሎች ወገኖች ስለወሰዱት አስተያየትም በአሁኑ ደረጃ አስተያየት ለመስጠት ስለሚያስቸግር መቆጠብ ይገባኛል። ነገር ግን እንዳልኩት ይሄ በሁለት ነፃ የሆኑ የሰብአዊ መብት ተቋሞች በዓለም አቀፍ ደረጃ ሀገር አቀፍ ደረጃም አሁን እውቅና የተሰጠው ሰብአዊ መብት ኮሚሽን ከተባበሩት መንግስታት ድርጅት ጋራ በጣምራ የሚያካሂዱ በተቻለ መጠን ሁሉንም ጉዳይ ሊያካትት የሚችል ሰፋ ያለ ምርመራ ስራ ስለሆነ ይህንን ጉዳይ የሚከታተሉ እና የሚመለከታቸው ሰዎች ሁሉ የዚህም የጣምራ ምርመራ ውጤት መጠባበቁ ይመከራል ብዬ አምናለሁ። ይህን ጥያቄ የምጠይቀው የብዙ ሰው የግርታም ሆነ የማወቅ ፍላጎትም ጥያቄ ስለሆነ ነው እና ጥያቄ ኮሚሽኑ በዚህ ጦርነት ምክንያት የሚፈጸሙ የሰብአዊ መብቶች ጥሰትን በተመለከተ ምን ሊያደርግ ይችላል ይላሉ በሌሎች በማናቸውም የሰብአዊ መብት ጥሰቶች ላይ እንደሚደረገው ሁሉ አንደኛ የሰብአዊ መብት ጥሰትን ማጣራት መዘገብ እና ሪፖርት ማድረግ ነው ምክንያቱም በሰብአዊ መብት ሰለባ በሆኑ ሰዎች ላይ የደረሰው ጉዳት መነገር፣ መታወቅ መቻል አለበት። ለተጎዱ ሰዎች እና ቤተሰቦቻቸውም ድምፅ መሰጠት መቻል አለበት። ይህንን በተጨባጭ ማስረጃ መዘገብ፣ ማጣራት ነው። ሁለተኛው የሰብአዊ መብት ጥሰት ከተፈጸመ በኋላ በሰብአዊ መብት ጥሰቱ ተጠያቂ የሚሆኑት ወይም ጥፋተኛ የሆኑት ሰዎች፣ ቡድኖች፣ ኃላፊዎችም ቢሆኑ ጭምር በሕግ ተጠያቂነታቸው መረጋገጥ ስላለበት የዚህ አይነቱ የምርመራ ውጤት ለተጠያቂነት ለማረጋገጥ ይረዳል። ሶስተኛ የዚህ አይነቱ ነፃና ገለልተኛ የሆነ የምርመራ ስራ ከሰብአዊ መብት ጥሰት መድረስ በኋላም ቢሆን የተጎዱ ሰዎች፣ ማህበረሰቦች ወይም በጠቅላላ አገር ወደፊት ለመራመድ እንዲያስችል ለሰላም፣ ለእርቅ፣ ለዘለቄታዊ ሰላም እንደ አንድ አስተዋጽኦ ሊቆጠር ይችላል። ምክንያቱም የተጎዱ ሰዎች ደግሞ ህይወታቸው መልሶ የሚቀጥልበት የሚቋቋምበት፣ ወደፊት የሚራመዱበት በማህበረሰብ ደረጃም ከሆነ ደግሞ የተጎዱ ማህበረሰቦች ነው መልሰው ተቋቁመው፣ ተጠግነው፣ ሰላም ሰፍኖ ወደፊት አገር ህብረተሰብ ሰዎች የሚጓዙበት መንገድ መመቻቸት አለበት እና የሰብአዊ መብት ምርመራ ለዚህም አስተዋጽኦ ይኖረዋል። ምክንያቱም እውነቱ ሲነገር፣ ፍትህ ሲረጋገጥ፣ የተጎዱ ሰዎች ሲካሱ፣ ሲጠገኑ የደረሰውን ጉዳት መመለስ ባይቻልም እንኳን ወደፊት ደግሞ የዚህ አይነቱ ጥፋት እንዳይደገም ለመከላከል ጠቃሚ አስተዋጽኦ ይኖረዋል ተብሎ ይታሰባል። ስለዚህ እነዚህ ሁሉ አይነት አላማዎች መሰረት ተደርጎ ነው የሰብአዊ መብት ምርመራ ስራ የሚካሄድ። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር፣ ለሰጡኝ ጊዜ በጣም አመሰግናለሁ። እሺ፣ መለስካቸው፣ እኔም አመሰግናለሁ። መልካም ምሽት።